የወጣቶች ዓለም በዛሬው ዝግጅታችን በቀጥታ ስለ ሃይማኖት ሳይሆን ሃይማኖት፣ ድህነትና ሙስና አፍሪቃ ውስጥ የሚያገናኛቸው ነገር ይኖር እንደሆነ እንጠይቃለን። ለምንድን ነው በጣም ሃይማኖተኛ የሚባሉት ሀገራት በጣም ድሃና ከዓለም በሙስና ቀዳሚ የሆኑት ሌላው ጥያቄያችን ነው። ወደ ጎርጎሪዮስ አቆጣጠር በ2018 ይፋ የሆነው የትራንስፓረንሲ ኢንተርናሽናል የጸረ ሙስና መዘርዝር እንደሚያመላክተው ከሰሀራ በታች ያሉ የአፍሪቃ ሀገራት ሙሰኛ የሚባሉና በጣም ዝቅተኛ ውጤት ያገኙት ናቸው። ተቋሙ በዓለም ዙሪያ የሚገኙ የ180 ሀገራት ሙስናን የሚያመላክት የዳሰሳ ጥናቶችና ግምገማዎች ያካሄዳል። በዚህም መዘርዝር ኢትዮጵያ ከ180 ሀገራቱ 114ኛ ደረጃ ላይ ናት። ይህ ማለት በጥናቱ የተካተቱት 66 ሀገራት ከኢትዮጵያ የበለጠ ሙስና ተስፋፍቶባቸዋል ማለት ነው። የኢትዮጵያ ጎረቤት ሀገር ኬንያ ጭራሽ 144ኛ ስፍራ ላይ ትገኛለች። ከሀገሪቱ 98 በመቶ የሚሆነው ሕዝብ ግን ሃይማኖተኛ ነው። ቦትስዋና በአንጻሩ በመዘርዝሩ ከ180ዎቹ ሀገራት 34ተኛ ስፍራ ላይ ትገኛለች። ግማሽ ያህሉ ባህላዊ አምልኮ ነው ያለው። ለመሆኑ ሃይማኖት፣ ድህነትና ሙስና የሚያገናኛቸው ነገር አለ? ኢትዮጵያውያን ወጣቶች የሰጡትን አስተያየት እናሰማችሁ። በጣም ግንኙነት አላቸው። እኔ እስልምና እምነት ተከታይ ነኝ። በሙስና የተነሳ አንዳንድ ሰው ያልሰራበትን ገንዘብ ከሚበላ ይልቅ ያው ድህነት እንደሚሻል የተረጋገጠ ነገር አለ። እንዲሁም ሙስና ማለት ከአንድ ሰው ያልሰሩበትን ገንዘብ መቀበል ማለት ነው። ይህ ደግሞ በእስልምና እምነት ተከታዮች ላይ ክልክል ነው። ስለዚህም ነው ሙስና ከእምነት ጋር ተያያዥነት አለው ብዬ ነው የማስበው እኔ የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ። ድህነት እንደ እኛ እምነት አስተምሮ ከሆነ ግለሰቡንም ሕዝብንም ሀገርንም የሚጎዳ ተግባር ስለሆነ ይሄ የተወገዘ ተግባር ነው። አግባብ ባልሆነ መንገድ የሚገኝ ጥቅማ ጥቅምንም እንዲሁም ሙስናንም ታወግዛለች። ታመሙትን በመጠየቅ ማህበራዊ ሕይወታችንን ያዘኑትን በማጽናናት በነዚህ በነዚህ ተግባራት እንውላለን እንጂ ቁጭ ብለን የምንውልበት ሰዓት የለም። ግንኙነት ሊኖራቸው ይችላል ምክንያቱም አንድ ሰው ሙስና ያሰራኛል ስራ ብሎ ስራም ቢተው ያንን ስራ ሲተው ደግሞ ድህነቱ መጣ ማለት ነው። በዚህ ምክንያት ሊያገናኛቸው ይችላል። እነዚህ የሚያገናኛቸው ነገር እንደ እኔ ያለ አይመስለኝም። ሃይማኖት ማለት በሙስና የማይታለል ለአንድ ለፈጣሪ ብቻ የሚቆምለት አላማ ነው ብዬ አስባለሁ። በሙስና ላይ የተሰማራ ሰው ማለት ሃይማኖት የሌለው ሰው ነው ብዬ ወስዳለሁ፣ እንደኔ ማለት ነው። ስለዚህ ድህነት ማለት ሃይማኖትን አይቀይረውም። አንድ ሰው ሲፈጠር ራቁቱን ነው የተፈጠረው። ስለዚህ ሃይማኖት ከሁሉም ነገር የጸዳ ነው ማለት ይቻላል፣ ባጭሩ ማለት ነው። ታዲያ ለምንድን ነው እነዚህ ሃይማኖታቸውን የሚያከብሩና የሚያምኑ ማህበረሰባት ዘንድ ድህነትና ሙስና የተስፋፋው? ምንም ቢሆን ትላልቅ የሚባሉት የእስልምናና ክርስትና እምነቶች የሚሰብኩት በጎ ማሰብና ማድረግን ነው። ዩጋንዳ በሙስና ከ180 ሀገራት 149ኛ ስፍራ ላይ ትገኛለች። ዩጋንዳውያን ወጣቶች የሚሉትን ደግሞ እናሰማችሁ። ሰዎች በተአምራዊ መድህን አጥብቀው ያምናሉ። ስራቸውን ትተው ቤተ ክርስቲያን ናቸው። ቤተ ክርስቲያን ሆነው ተአምር እስኪፈጠር ይጠብቃሉ። ይህ ደግሞ ወደ ስንፍና ነው የሚያምራው። ሃይማኖት ሙስናን በመታገር ረገድ ትልቅ ሚና ይጫወታል። ምክንያቱም ሙስና ማህበረሰባችንን እየጎዳ ያለ ነገር ነው። የምናምነውና የምንከተለውን በየሃይማኖቶቻችን በተሰበክነው ነገር ላይ ነው። የሃይማኖት ቡድኖች ሙስናን ቢቃወሙም የመቆጣጠር ወይም የማስቆም ኃላፊነት እንደሌላቸው ነው የዩጋንዳ ሙስሊም ማህበረሰብ ሀጂ ሴሪኮ ሞቱምባ የሚያስረዱት። እኛ የሃይማኖት መሪዎች ሙስናን እናወግዛለን። ሙስና ክፉ ነው፣ መቆም አለበት። እኛ የሃይማኖት መሪዎች ይህንን በመቃወም ነው የምንሰብከው። ከዛ ባለፈ ምንም ማድረግ አንችልም። ሌላ መሳሪያ የለንም፣ ስልጣኑም የለንም። ቄስ ፔተር ካምፕ የሚሰብኩትም ጸረ ሙስናን ነው። ሙስናን መዋጋት ከፈለግን ወጣቱ ላይ ማተኮር ይኖርብናል። እንደ ሂሳብ አሊያም የመልክአ ምድር ትምህርት ሁሉ ይህንንም ማስተማር ያስፈልጋል። በጎ መስራት በራሱ ሽልማት እንደሆነና መልሶ እንደሚከፍል ማስተማርም ያስፈልጋል። የማህበራዊ ባለሙያውስ በዚህ ላይ ምን ይላሉ? ማርቲን ሴምፓ በተሞክሯቸው ላይ ተመርኩዘው ይናገራሉ። ብዙዎቻችን የሚስዮን ትምህርት ቤት ነው የተማርነው። መሪዎችን የሚያሰለጥኑት ትምህርት ቤቶች በሚስዮናውያን ነው የተገነቡት። ናይጄሪያ፣ ጋና፣ ዩጋንዳ፣ ኬንያ አሁን ግን ትምህርት ቤቶች የግል መሆን ሲጀምሩ የህይወታችን መሰረት የሆነው እምነታችን እርቆናል አሁን አሁን ትምህርት ቤት ንግድ ሆኗል ማርቲን ሴምፓ ድህነት ወይም በቂ ክፍያ አለማግኘት ሰውን ወደ ሙስና ሊያመራ እንደሚችል ያብራራሉ የአማካይ የሰዎች ደሞዝን ስንመለከት ከፍተኛ የክፍያ ልዩነት እንዳለ እናስተውላለን። ብዙ ይሰራሉ፣ የሚያገኙት ክፍያ ግን ዝቅተኛ ነው። ሰዎች ይበልጥ ሲጨቆኑ ሌላ አማራጭ መንገድ መፍጠር እንደሚችሉ መረዳት ያስፈልጋል። ሃይማኖት ብቻውን ለሙስና መፍትሄ መሆን እንደማይችል ቀድመው የተናገሩት የሃይማኖት አባቶችና የማህበረሰብ ባለሙያው ተናግረዋል። ወጣቶችስ መፍትሄው ምንድን ነው ይላሉ? ጠንካራ የእምነት ባለቤት ከሆነ እንዲህ አይነት ውስጥ አንገባም። ክርስትናውም በክርስትናው ጠንካራ ከሆነ እስላሙም በእስልምናው ጠንካራ ከሆነ ማንንም የወንድሙን መብት አይገፋም። ሃይማኖት ይህንን ባህል የማስቆም አቅም አለው። ሰዎች በየእምነታቸው ላይ ካተኮሩ የመቀየር ኃይል አለው ሙስና ሳልሰራ በሀቄ ሰርቼ አገኛ አገኛለሁና ድህነትን እላቀቃለሁ የሚለውን አቋም ይዘው ቢሄዱ የተስተካከለ ይሆናል ብዬ እገምታለሁኝ በሙስና የተዘፈቀው ሰው ራሱ ነው ነገ ቤተ ክርስቲያን የሚሄደው ስለዚህ አፍሪካ ውስጥ ማንኛውም ሰው ሙስና ውስጥ ሊገባ እንደሚችል ይህ አንዱ ምሳሌ ነው any person who can get involved in corruption. ሙስና ከተስፋፋባቸው ሀገር ዚምባቡዌ የመጣችው ጆሴፊኒ በዚህ ጉዳይ ላይ ከዲደብሊው ጋር ቃለ መጠይቅ አድርጋለች። ሃይማኖት፣ ሙስናንና ድህነትን እንደ ሶስት ማዕዘን ነው የማያቸው ትላለች። So you put poverty on top, if it's a triangle. ሶስት ማዕዘኑ ላይ ድህነት ከላይ ይቀመጣል ሙስና በስተግራ ሃይማኖት ደግሞ በስተቀኝ አፍሪቃ ውስጥ ድህነት ሰውን ወደ እምነት ይመራል ሃይማኖት የድህነት መደበቂያ መሆን ጀምሯል አፍሪቃ ውስጥ ሰዎች ለህክምና የሚከፍሉት ይቸገራሉ ለመድኃኒት የሚከፍሉት የላቸውም ያኔ ተአምራዊ መድህን እናገኛለን በሚል ተስፋ ወደ እምነት ይገባሉ በሌላ በኩል ደግሞ ፈዋሽ የሚባሉ የሃይማኖት ሰዎች አሉ አንዳንዶቹ ሰባኪዎች ደግሞ ሰራተኞች ናቸው። ስራ ሲያጡ ነገ ተነስተው ሰባኪ ነኝ ይላሉ። የውሸት ፈዋሾች ግራ የተጋቡና የተቸገሩ ሰዎችን እያታለሉ ትርፋማ ለመሆን ሲሞክሩ በተደጋጋሚ በየሀገሩ በሚሰራጩ ቪዲዮዎች ይታያሉ። የደቡብ አፍሪካውን ጆሴፊኒ በምሳሌነት ትጠቅሳለች። የደቡብ አፍሪቃውን ቪዲዮ ስንመለከት ሁሉ ነገር ድራማ እንደሆነ መረዳት ይቻላል። በሺዎች የሚቆጠሩ በደስታ ሲጮሁ ይታያል። እነዚህ ሰዎች ጤነኛ ናቸው ያስብላል። ደግሞ የተለያዩ ዜግነት ያላቸው ቻይናውያን፣ ነጮች ታዳሚ ሆነው ይታያሉ። ይህ እነዚህ የሃይማኖት ሰዎች ምን ያህል ከዓለም ሕዝብ እንደሚያተርፉ ያሳያል። በአንድ በኩል በውሸት ቄስ ነኝ እያሉ የሚያታልሉ አሉ። በሌላ በኩል ደግሞ አንዳንድ በሃይማኖት የተደራጁ ሰዎች ትምህርት ቤት፣ ሆስፒታል የመሳሰሉትን ይገነባሉ። እነዚህን በጎ አድራጊዎችስ በምን ዓይን ነው መመልከት የሚኖርብን? እነሱ የቆዩት የካቶሊክ የወንጌላውያን ቤተ ክርስቲያን እምነቶች ናቸው። ከዚህ ሌላ ግን ከሰዎች የሚነጥቁ እንጂ የሚሰጡ እየታጡ ነው። በጣም የሚያሳዝነው እኛ አፍሪካውያን እነዚህ ሰዎች ይህን ሲሰሩ መቀበላችን ነው። ሌላው ተጠያቂ ደግሞ የእነዚህ ሀገራት መንግስታት ናቸው ትላለች ጆሴፍኒ። ሰዎች ሲጠቀሙባቸው ያዩ ምንም አይነት እርምጃ አይወስዱም። ምክንያቱም እነሱ በህዝባቸው ላይ እየተጠቀሙ ስለሆኑ ነው። ይህን ስል ግን አንድ እጅግ የማመሰግናቸው ፕሬዚዳንት አሉ። የሩዋንዳው ፖል ካጋሜ በስነ መለኮት ትምህርት ያልተመረቀ ሰው ቤተ ክርስቲያን እንዲሰብክ አይፈቀድም። ቁጥጥር አለ። ሌሎች የአፍሪቃ መሪዎችም እንዲህ ቢያደርጉ ምንኛ ጥሩ ነበር። I wish many African leaders can start doing that. ሃይማኖት፣ ድህነትና ሞስና የሚያገናኛቸው ነገር እንዳለ ያጠያይቀው የዛሬው የወጣቶች ዓለም ዝግጅት በዚሁ አበቃ። ልደት አበብነኝ ጤና ይስጥልኝ።